ጤና ስጥልኝ አድማጮች እንደምናምሽታችኋል። ጠቅላይ ሚኒስትር አብይ አህመድ በምክር ቤት ባሰሙት ንግግር የውጭ ሀገር ፓስፖርት ይዘው በአገሪቱ ሰላም የሚነሱ ያሏቸውን ግለሰቦች ማስጠንቅቃቸውና ከዚያም ተከትሎ የመጣው የበርካቶች መነጋገሪያ ነበረ። ንግግራቸው በተሰማበት እኩለ ሌሊት ላይ ደግሞ የኦሮሞ አክቲቪስትና የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ጀዋር ማሐመድ ደህንነቱን በተመለከተ የድምፅ ና የጽሁፍ መልክቶችን ምልክቶችን አሰራጅቷል። በነጋታው በተለያዩ የአገሪቱ ክፍሎች ተቃውሞ ግጭትና ግድያ ተከስቷል። የማህበራዊ መገናኛ ተጠቃሚዎች አንዱን ድርጊት ከሌላው ጋር እያሰናሰሉ አስተያየት፣ ድጋፍና ትችቶችን አንጸባርቋል። የዛሬው ዝግጅታችን ትኩረት ነው። የኢትዮጵያ የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከዶችቬሌ ዲደብሊው ቴሌቪዥን ጣቢያ ጋር ያደረጉት ቃለ ምልልስም ሌላው መነጋገሪያ ነበር። አስተያየቶችን አሰባስበናል። ማንተጋፍቶ ስለሺ ነኝ። አብራችሁን ቆዩም ጠቅላይ ሚኒስትር አብይ አህመድ በሳምንቱ መጀመሪያ ላይ የሕዝብ ተወካዮች ምክር ቤት ተገኝተው ባሰሙት ንግግር ኢትዮጵያ ውስጥ ሰላም የሚነሱ የመገናኛ አውታር ባለቤቶችን በተለይ የውጭ ሀገር ፓስፖርት የያዙትን አስጠንቅቋል። በንግግራቸውም በማንኛውም ሰዓት በኢትዮጵያ ሰላምና ሕልውና ላይ ከመጣ አማርኛ ብትናገሩም ኦሮምኛም ብትናገሩ እርምጃ መውሰዳችን የማይቀር መሆኑን በጥንቃቄ መገንዘብ አስፈላጊ ይሆናል ብሏል። ይህ ንግግራቸውን በተመለከተ ሚካኤል ብርሃኖ የተባለ የትዊተር ተጠቃሚ የአንድ አገር መሪ ፓርላማ ውስጥ እንዲህ የዛቻ ንግግር መናገር ጠቃሚ አይደለም። ዲፕሎማሲ የሚሰራው በትዕግስትና ውስጥ ለውስጥ በካቢኖው አማካኝነት እንዲሆን ይመረጣል ብሏል። ጠቅላይ ሚኒስትሩ በምክር ቤቱ ንግግራቸው አጽንኦት ሲሰጡ በተለይ በተለይ እያሉ ነበርን። በተለይ በተለይ የውጭ ሀገር ዜጋ የሆናችሁ የሚዲያ ባለቤቶች የኢትዮጵያ ፓስፖርት የሌላችሁ የሚዲያ ባለቤቶች ስትፈልጉና ሰላም ሲሆን እዚህ ተጫወታችሁ እኛ፣ ችግሩ ስንገባ ጥላችሁ የምትሄዱበት ሀገር ያላችሁ ሰዎች፣ ትዕግስት እያደረግን ያለነው አውዱን ለማስፋት ነው። ጠቅላይ ሚኒስትር አብይ አህመድ በምክር ቤቱ ባደረጉት ንግግር የብሮድካስት ባለስልጣን የነበረውን የተቀየደ ሚዲያ ነጻ ለማድረግ የሚደረገውን ጥረት ሳያደናቅፍ ሕግ የማስከበር ስራ ግን መሰራት አለበት ብሏል። ይህ ንግግራቸው በተሰማበት ዕለትም ጠቅላይ ሚኒስትሩ የሩሲያ አፍሪቃ ጉባኤ ላይ ለመሳተፍ ወደ ሶቺ ከተማ አቅንቷል። ሌሊት ላይ ደግሞ የኦሮሞ አክቲቪስት ጀዋር መሐመድ የፓርላማው ማስጠንቀቂያ ቤቴ ድረስ መጥቷል ሲል ፌስቡክ ገጹ ላይ በኦሮምኛ ጽፏል ከመኖሪያ ቤቱ ሆኖም የስልክ ንግግር ቅጂንና ደህንነቱን የሚመለከቱ የጽሁፍ መልእክቶችን አሰራጅቷል። እነዚህ መልእክቶች በውድቅት ሌሊት በማህበራዊ መገናኛ አውታሮች በፍጥነትና በስፋት ነበር የተሰራጩት። ጠቅላይ ሚኒስትር አብይ በምክር ቤቱ ያሰሙት ማስጠንቀቂያ የሚከተለው ነበር። በማንኛውም ሰዓት በኢትዮጵያ ሰላምና ህልውና ላይ ከመጣ አማርኛ ብትናገሩም ኦሮምኛ ብትናገሩም እርምጃ መውሰዳችን የማይቀር መሆኑን በጥንቃቄ መገንዘብ አስፈላጊ ይሆናል። ሁለት ቤት መጫወት አይቻልም ማለት ነው። እኛ የምንሄድበት ሀገር የለንም። ሀገራችን ይሄ ስለሆነ ሰላም እንፈልጋለን። እስኮርት ያላችሁ ሰዎች በነፃነት ልማታችን፣ ሰላማችን፣ ዲሞክራሲ ካገዛችሁ እሰየው፣ በደስታ ከዛ ውጭ ግን ለመነገጃ የምትጠቀሙበት ከሆነ በዚህ ሁኔታ በነፃነትና በዲሞክራሲ ስም የሚቀለድ ነገር እንዳልሆነ ታሳቢ ማድረግ ያስፈልጋል። እንደዚህ አይነት ችግሮች አሉ። የምክር ቤቱ ንግግር በተሰማ በነጋታው ረቡዕ ዕለት የጀዋር ማህመድ መኖሪያ ቤት ጽሁፎቹን ካሰራጨበት ሌሊት አንስቶ እስከ በነጋታው እኩል ቀን በኋላ ድረስ በወጣት ደጋፊዎቹ ተከቦ ውሏል። ጠዋት በአዲስ አበባና በዙሪያዋ እንዲሁም በኦሮሚያ የተለያዩ ስፍራዎች የሰው ህይወትን የቀጠፉ ተቃውሞችና ግጭቶች ተስተውለዋል። ጀዋር በመኖሪያ አካባቢው በቁጥር በርካታ ታጣቂ የተሰማራ እንደሆነ ማስተዋሉን በመጥቀስ ወደ ኋላ እንዲመለስ በአጽንኦት ጠይቋል። የሄድ ነው፣ ሴኩሪቲ ለመቀየር ነው እያሉ ነው አይደል? የተላኩ ፖሊሶች ለዚህ ጋዜጠኛ የተናገሩትን እዩ ሲልም ወደ አራት ሺህ ግድም ሰዎች የተቀባበሉትን የፌስቡክ መልእክት በኦሮምኛ አስፍሯል። ከፌስቡክ መልእክቱ ጋርም በእንግሊዝኛ የተጻፈ የጋዜጠኛ ሳሙኤል ጌታቸው የትዊተር መልእክትን አያይዟል። አንድ የፖሊስ አባል እንደነገሩት የጠቀሰው ሳሙኤል ፖሊሱ ጀዋርን በቁጥጥር ስር ለመዋልና ለፍርድ ለማቅረብ መምጣታቸውን እንደነገሩት ጽፏል። አብርሃም ኤቤ የተባለ የትዊተር ተጠቃሚ እዚያ ያለ ነው ልናስረው ነው ሲል ለሳሙኤል ጥያቄ በማቅረብ በትዊተር የጠቀስከው የፖሊስ ባልደረባ ማን እንደሆነ ትገልጥልን? ሲል አክሎ ጠይቋል። የፌዴራል ፖሊስ ለመንገድ መዘጋት ሰበቡ አክቲቪስት ጀዋር መሀመድ ለተከታዮቹና ና ለደጋፊዎቻቸው ያስተላለፉት መልእክት ስለነበረ ነው ብሏል በመግለጫው መግለጫውን የሰጡት የፌዴራል ፖሊስ ኮሚሽን ጄኔራል እንዳሸውጣ ሰው የተናገሩት ማህበራዊ መገናኛ አውታሮች ላይ ይገኛል። በፖሊስ እርምጃ ተወሰደብኝ ብለው ያስተላለፉት መልእክት ስህተት ነው። በየትኛውም ፖሊስ የተወሰደ እርምጃ እርምጃ የለም። በየትኛውም የመንግስት አካል የተወሰደ እርምጃ የለም። ይሄ ህብረተሰቡ በአግባቡ እንዲያቀው ስለፈለግን መልእክቱን በአግባቡ ለማስተላለፍ ነው። ዛሬ ይሄ መድረክ የጠራ ነው። ፖሊስ ከውጭ ሀገር ለተመለሱ ፖለቲከኞችና አክቲቪስቶች የጥበቃ ከለላ ሲያደርግ መቆየቱንም ገልጧል። እናት እናትዬ የተባለች የፌስቡክ ተጠቃሚ ጀዋር ምን ስለሆነ ነው በህዝብ ገንዘብ ጠባቂ የተቀጠረለት? የሚል ጥያቄ አስፍራለች። የቀድሞ ብቸኛው የምክር ቤት አባል ግርማ ሰይፉ ለማንኛውም ትናንት በፓርላማ በተሰጠ ማስጠንቀቂያ የውጭ የትራንስፖርት ባለቤት ጀዋር ቅር ብሎታል። ለጠብ እንዲመቸው ጥበቃ ተነሳብኝ ብሎ ፖስት አድርጓል። እንዳሰበውም እዚህም እዚያም ጠብ ተጀምሯል። እርሱም አሁን በደንብ እየተጠበቀ ነው። ቤቱም ተከቧል። ግድ የለም ሊነጋ ነው መሰለኝ ደንገዝገዝ ማለቱ ታውቆኛል ሲሉ ፌስቡክ ላይ ጽፏል። የሚያኮራ ደጋፊ አለ፣ መታደል ነው። ያለው ደግሞ አሚሎን ፈርስት የተባለ የፌስቡክ ተጠቃሚ ነው። በማህበራዊ መገናኛ አውታሮች የአንድ ትንሽ ልጅ ፎቶግራፍ በስፋት ተሰራጭቷል። ቁምጣ ያደረገው፣ የትምህርት ቤት ቦርሳ ያነገበው ይህ ሕፃን ልጅ በአውራ ጎዳና እዚህም እዚያም በተጣሉ ድንጋዮች መሃል ፊቱ እንደተከፋ አንገቱን ዘንበል አድርጎ ሲጓዝ ይታያል። በርካቶች የዚህ ህፃን ልጅ ፎቶግራፍ አያይዘው ስለ ሀገሪቱ የጸጥታ ሁኔታ ብዙ ጽፏል። ታዲኩ ሀብታሙ የተባለ የትዊተር ተጠቃሚ ብሩህ ተስፋ ይቼ ማለቼ ስነሳ የነጋልኝ ሌሊት ወርሶታል አበሳ ሲል የሕፃኑ ልጅ ፎቶግራፍ ላይ ጽፏል። ሌላው በሳምንቱ የማህበራዊ መገናኛ አውታር ተጠቃሚዎች መነጋገሪያ ከነበሩት ጉዳዮች የኢትዮጵያ የቀድሞ ጠቅላይ ሚኒስትር ኃይለማርያም ማርያም ደሳለኝ ከዶቼ ቬሌ ዲደብልዩ ቴሌቪዥን ጣቢያ በእንግሊዝኛው ኮንፍሊክት ዞን ከተሰኘው ዝግጅት ጋር ያደረጉት ቃለምልልስ ነበር። 26 ደቂቃ በፈጀው የእንግሊዝኛ ቋንቋ ቃለመጠይቅ በስልጣን ዘመናቸው ለደረሰው በደል ምን እንደሚሰማቸው፣ አምባገነን እንደነበሩ፣ ይቅርታ ይጠይቁ እንደሆነም ጋዜጠኛው ይጠይቃል። የቀድሞ ጠቅላይ ሚኒስትር በዘመናቸው የተሰራው በደል ከእውቅናቸው ውጪ እንደሆነ የጸጥታ ኃይሉ መረጃ እንዳልሰጣቸውም፣ የነበረው አስተዳደርም ብዙ እንዳላሰራቸው እሳቸውን አምባገነን ብሎ መጥቀስ ትክክል እንዳልሆነ በመግለጥ ይሞግታሉ። በቃለ መጠይቁ ባለፈው አንድ ዓመት የተገደሉ ሰዎች ቁጥር በእኔ ስድስት ዓመት የስልጣን ጊዜ ከነበረው ይልቃል ሲሉም ተደምጧል። በርካታ አስተያየት ሰጪዎች ትችትና ነቀፌታን ሰንዝሯል። በዛው መጠን ድጋፋቸውንም የገለጡ አሉ። ዜድ የተዋሕዶ ልጅ በሚል የፌስቡክ ስም የሰፈረው ጽሑፍ ሊደነቁ የሚገቡ ትውት መሪ ናቸው። ውሻ በቀደደው ጅብ ይገባበታል እንዲሉ በጀመሩት መንገድ የገባው ዶክተር አብይ ስሙን ቀምቷቸዋል። እሳቸው በአስፈሪው ፓርቲ ውስጥ በጣም ተጨቁነውና ታፍነው የነበሩ ምርጥ መሪያችን ነበሩ ይላል። ግርማ ሹሜ የተባለ የፌስቡክ ተጠቃሚ ደግሞ እባኮትን አይዋሹ የቀድሞ ጠቅላይ ሚኒስትር ሁሉንም ነገር ያውቁ ነበር። ለመቆጣጠርም በራስ መተማመንና ድፍረቱ ስላልነበሩ ሕይወት እንጂ በማለት በእንግሊዝኛ ጽፏል። አድማጮች፣ የማኅበራዊ መገናኛ ዘዴዎች ቅኝት መሰናዷችን በዙ ይጠናቀቃል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።